Thank you for watching! አድማጮች አሁን የሳምንቱ የእረፍት ጊዜ መጀመሪያ የዕለት አርብ ምሽት ምርጥ ዜማ የሚሰማበት ነው። ሰዓቱ ታዲያ የምሽቱን ምርጥ ዜማ የሚጋብዝልን አዳዲስ ስራዎቹን ይዞ ሰሞኑን ዋሽንግተን የዘለቀው እውቁ ድምፃዊ ጎሳኤ ተስፋዬ ነው። ሰላም ጎሳኤ፣ እንኳን ደና መጣ። እንኳን ደና ቆያችሁ አሉላ፣ ያንተንም ስራህን፣ ባልደረቦች፣ በአጠቃላይ ሰሜን አሜሪካ የሚገኙ ወዳጆቼ፣ አድናቂዎቼ እንኳን ደና ቆያችሁ ማለት እፈልጋለሁ። መልካም። ቀደም ብዬ በመግቢያ እንደጠቀምኩት የምሽቱን ዜማ የምትጋብዝልን አንተ ነህና ከአዳዲሶቹ ስራዎች የትኛውን ዜማ ነው የምትመርጥልን? እግረ መንገድህን ስለምትመርጠው ዜማም ጥቂት ንገረን። ሲያምሽ ያመኛል ነው። በእርግጥ ይህ ዘፈን ለባለቤት በአንድ ወቅት እሷና አሞብኝ ትንሽ፣ እኔም ስሜት የተጎድቶ የጻፍኩት ስራ ነው። መቼም ስሜት ተፈንቅሮ ስትሰራ ያለውን ነገር ታውቀዋለህ፣ እና ከዛ ስሜት ነው የሰራሁት። ግን እግረ መንገዱን ደግሞ አሉላ እንደምታቀመም ሰዓት

ಅಂಶೀ ಶಾಮೆ ಶುರುವೋ ಕಾತೇ ದೇ ರಕ್ಂಶೀನಿ ಗುಣ ಮೀ ಗೊಲ ಯ ಗುಣ ಅಂಶೀ ಶ್ಯಾಮ ಶುರು ಕಾತೋ ಮೇನು ದೇನಾ ಸಿಗೋಣ ಮೀ ಗೊಲ I'm not sure if گابرک چانی از نبرو آشی براتی، اگزی به راهی نداوم نسالمی. و نیم نمیزدی، دریم میزبایی. لبیره و تسمای سرودی یه نیم رو لبیش برایم. یه آن چیز کایلی آردم که مالتی አመቱ የተባረከ የፍቅር የሰላም የጤና የምንተሳሰብበት የጎሪጥ የማንተያይበት የምንዋደድበት ሀሳብ ለሀሳብ የምንነጋገርበት ተነጋግረንም የምንፈታበት አመት ያድርግልን ማለት እፈልጋለሁኝ። እንግዲህ ነገ ደግሞ ቆንጆ ጊዜ ይኖረናል። በዲሲና አካባቢው የምትኖሩ ውድ አድናቂዎች እንግዲህ በነገው ዕለት በኤኮስቴጅ ዝግጅቴን ከራስ ባንድ ጋር በመሆን አቀርብ ይሆናል። ቱርም አድርገው እንግዲህ ከራስ ፕሮሞሽን ጋር ነው ነገ ቆንጆ ጊዜ እንደ እግዚአብሔር ፈቃድ ይኖረናል ብዬ አስባለሁ። ክሪስማስ አለ፣ አዲስ አመት አለ። እንግዲህ ከወዲሁ መልካም የአውደ አመት ጊዜ ሆንላችሁ። አሉላ ይህን መንግል ስለሰጠህን እጅግ አድርግ ያመሰግናለሁ። ጎሳዬ፣ እኔም አመሰግናለሁ። በቀጠሯችን መሰረት ወደ ስቱዲዮ ብቅ ብለህ ደርዝ ያለው ወግ ይኖረናል። በሀገራችን ወግ መሰረት መልካም በዓል፣ መልካም ቆይታ ላአንተም

se majh lebene she make